ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችንን እንደምን አመሻችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ዜና መሰናዶ ጀመረ። ልጆቻችን፣ አንድ የማንክደው ነገር ምንድን ነው? በዚህ በዘመናዊ ሳቤ ውስጥ እኛ ብዙ ምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንዳስደናቂ ክስተት እየቆጠረን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታን ለመዝናኛ እየቆጠረ እየተቀባበል ናቸውን ያለ ነው። ሕጻናትና ታዳጊዎችን በመገናኛ ብዙኃን በማቅረብ ዙሪያ ከተሰናዳው ዝግጅታችን ላይ የተቀነጨበ ድምፅ ነው የሰማችሁት። በምሽቱ ሰፋ ያለ ዘገባ አለን፣ ሌሎች ጥንቅሮችም አሉን። የደንገረመው መሰናዶውን በመምራት የለስ አስማራ ደግሞ ስርጭቱን በማቀናበር ከመላው አሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አዲስ አበባ ቀደምት ሰፈሮች በግንዛቤ እጥረት እየፈረሱ እንደሆነ የገለጹት ታዋቂው አርክቴክት ፋሲል ጊዮርጊስ ለጸጸት ከመከተሉ በፊት ሳይፈርሱ የቀሩ ቅርሶችን ለማዳን መንግሥት ትኩረት እንዲሰጥ ጠይቀዋል። አርክቴክቱ በኢትዮጵያ ሳይንስ አካዳሚ በተዘጋጀ የምክክር መድረክ ላይ ነው ይህንን ያሉት። ገብረ ሚካኤል ገብረ መድህን ዘገባ አለሁ የኢትዮጵያ ሳይንስ አካዳሚ ባለፈው ሐሙስ ሚያዝያ 10 ቀን 2016 ዓ.ም በአዲስ አበባ ዩኒቨርሲቲ ባዘጋጀው የምክክር መድረክ ላይ የኢትዮጵያ ቅርሶችን ጥበቃና አያያዝ የሚመለከቱ ልዩ ልዩ ጥናቶች ቀርበዋል። ከጥናት አቅራቢዎቹ አንዱ የነበሩትና በታሪካዊ ሕንፃዎችና ቅርሶች ጥገና የሚታወቁት አርክቴክት ፋሲል ጊዮርጊስ የአዲስ አበባን አመሰራረት አብራርተዋል። አዲስ አበባ ከሌሎች የአፍሪካ ዋና ከተሞች በተለየ መልኩ በራሷ መሪዎችና ገዢዎች መቆርቆሯን ያወሱት አርክቴክቱ ታሪካዊ ህንፃዎቿና ሰፈሮቿ ይህን ያሳያሉ ብለዋል። ነገር ግን በግንዛቤ እጥረት ምክንያት እየፈረሱ መሆናቸውን ይገልጻሉ። እነዛ ህንፃዎች አንደኛ በአገር በቀል ማቴሪያል በዚሁ ባለ እንጨት፣ ድንጋይ፣ አፈር የተሰሩ ቤቶች ናቸው ህንፃዎች ናቸው። በዛ በተወሰነ ሁኔታ እነዛን ህንፃዎች ሰርቶ ከተማ ቆርቁረው እንደዚህ አድርገዋል ለማለት ምንድን ነው ምስክርነታቸው። አፍሪካዊ ከተማ ናት ነው ምንለዋል ብዬ ደጋግሬ አፍሪካዊ ከተማ እስኪ ጎበኙ ሰዎች ምጡና የታለ እስኪ አፍሪካዊ ከተማችሁ እስኪያሳዩ የሚሉ ያው ከነሱ የማይለየ ህንፃ ነው የምናሳያቸው አ ከተማችን ይሄን ትመስል ነበር ለማለት ምንም እኮ ነገር ማረጋገጫ አይኖርም። በአዲስ አበባ ከተማ ያሉት ነባር ሰፈሮችና ህንፃዎች የቅርስነት ይዘት ስላላቸው በተለያዩ ዘመናት የነበረውን የከተማ አኗኗር፣ የንግድ ስርዓትና ታሪካዊ ክዋኔዎችን ያሳዩናል የሚሉት ፋሲል ቅርሶችን ከዚህ አኳያ የመመልከት ተገቢነትን ያስረዳሉ። ውሳኔው ዘመናዊነትንና ቅርስ መጠበቅን አይጋጩም፣ አብረው መሄድ ይችላሉ። የሚለውን አንደርስታንዲንግ ማዳበር ደግሞ ከተማ የሁላችንም ስለሆነ ይሄ ነገር ሲፈጸም የሁላችን ድምፅም እኮ ያስፈልጋል። መግባባት ኮ ይሆንብናል። በአዲስ አበባ ከተማ እየተከናወነ ያለው የመንገድ ኮሪደር ልማት የሚደገፍና ለከተማዋ እድገትም አስተዋጽኦ እንደሚያበረክት የሚያምኑት አርክቴክቱ፣ ሆኖም ስራው የቅርሶችን ይዞታ ከግምት ማስገባት እንዳለበት ለአሜሪካ ድምፅ ገልጸዋል። እንደ ፒያሳ ባሉ የከተማዋ ቀደምት ሰፈሮች ሰፋ ባለ አውድ ለዝክረ ነገር የሚሆኑ ቅርሶችን ማንበርና ማስቀረት እንደሚገባ ሊመክራሉ። በዚህ ዘመን ወይ በዛ ዘመን ከተማ ስትቆረቆር እንዲህ አይነት ህንፃዎች እንዲህ አይነት የከተማ እይታ ነበር የከተማ አካል ነበር የሚለውን ነገር ማዳኑ ምንም ጉዳት ያለው አይመስለኝም። አትሊስት ከተማዋ ቀደምት የከተማዋ ክፍሎች ናቸው የሚለውን ነገር ይዘን አትሊስት፣ ለሜሞሪ፣ ለሚቀጥለው ትውልድ ሁሉንም አይደለም፣ የተወሰኑትን መንገዶች አድነን እነዛን መንገዶች ለቀጣዩ ትውልድ ማሳየት ልንችል የከተማዋ ነዋሪዎችም እንዲሁ የፒያሳ አካባቢ በራሱ ሳይፈርስ መጠበቅ ነበረበት ይላሉ። የኢትዮጵያ ቅርስ ባለስልጣን በበኩሉ ከዚህ ቀደም በሰጠው መግለጫ የፒያሳ አካባቢን በጥብቅ ከተማነት ከልሎ ለማቆየት መስፈርቱን አያሟላም ብሏል። አቶ አበባው አያሌው የባለስልጣን መስሪያ ቤቱ ዋና ዲሬክተር ናቸው። ፕሮቴክት አርባን ኤሪያ ከተፈጠረ ምንድን ነው የሚሆነው? የአካባቢ በቃ ምንም አይነካም። ካልተነካ ኦልድ ሲቲ ተብሎ ሊወሰድ ይችላል። ግን ያን ሊያሟላ አይችልም። ሁለተኛ ደግሞ ፒያሳ ላይ ያሉ ማህበራዊ መስተጋብር ጊዜዋን በዘመኗ ከመዘከር በስተፈረ ሁሉም ቦታ ላይ ያለው መስተጋብር ነዋል። በአዲስ አበባ እየተከናወነ ካለው የመንገድ ኮሪደር ልማት ፕሮጀክት ጋር ተያይዞ እየፈረሱ ያሉት ህንፃዎችም በ2015 ዓ ም ተሻሽሎ በወጣ የቅርሶች ምዝገባ መመሪያ መሠረት ከቅርስነት ዝርዝር የተሰረዙ ብቻ መሆናቸውን ዋና ዲሬክተሩ አስታውቀዋል። አርክቴክት ፋሲል ግን ባለፈው ስራችን መጸጸታችን አይቀሬ ነው ሲሉ ያስጠነቅቃሉ። በመሆኑም አሁን የቀሩትን ቅርሶች ለመታደግ እንስራ በማለት ጥሪ ያቀርባሉ። የቀሩትን ቅርስ ያለባቸውን ቦታዎች አንዴ ቆም ብሎ እነዚህን አካባቢዎች እንዴት እንሄድባቸው የሚለው ስራ እንዲ ቢታሰብበት ጥሩ ቆም ብሎ ተወሰነ ጊዜ። በተያያዘ ዜና በኢትዮጵያ የአሜሪካ አምባሳደር ኤርዊን ማሲንጋ በአዲስ አበባ ባለው የመሰረተ ልማት ማስፋፊያና የመሬት አጠቃቀም ፕሮጀክት ጉዳይ ባለፈው ሳምንት ከከንቲባ አዳነች አቤቤ ጋር መምከራቸውን አስታውቀዋል። በውይይታቸውም የሀገራቸውን ልምድ መጥቀሳቸውን ያወሱት አምባሳደሩ በእንዲህ አይነት ሥራዎች ከዜጎች ጋር በግልጽነት መወያየት፣ ማህበረሰቡን በእቅድ ማሳተፍና እቅዱን በትዕግስት መተግበር ለስኬት እንደሚያበቁ ከልምድ ተምረናል ሲሉ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በኢትዮጵያ ታዳጊ ልጆችና ሕጻናቶችን በቴሌቪዥን እንዲሁም ደግሞ በተለያዩ ዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ ማቅረብ ለእድሜያቸው የማይመጠን መሆኑን ባለሙያዎች በመናገር ላይ ይገኛሉ። አስማማዬ ነው ዘገባለሁ። በኢትዮጵያ ከቅርብ ጊዜያት ወዲህ ሕጻናትና አዳጊዎችን ወደ ብዙኃን መገናኛ የሚያመጡ የማኅበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሀሳቦችና አስተያየቶች ለልጆች አስተዳደግ የሚበጃ አይደለም በሚል ቅሬታ ሲቀርብበት ይሰማል። የአሜሪካ ድምፅ ያናገራቸው የሥነ ልቦናና የማኅበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ ቀጣይ ሕይወታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቁ ኗል ሲሉ ስጋታቸውን ይገልጻሉ። ይህን ከወዲሁ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹ የብዙን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነሰብ ጥናት ወይም ሶሻል አንትሮፖሎጂ መምሩ አንዱ ዓለም አሰፋ የሚበዙት ፕሮግራሞች ልጆችን ከዕድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩሩ ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዷ አለም ያመለክታሉ። ልጆች አምጥቶ ከአቅማቸው በላይ ወይንም ከእድሜያቸው ማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት፣ ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪ ሚዲያዎች ላይም እንደዚሁ ይህንኑ ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት ወቀሳና ለብዙ ትችት ተጋልጠው እያየን ነው። በማህበረሰቡ ልጆችን በበጎ የማሳደግ እሴት አለው ሶ ከዚህ ሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንድ ኢንሲደንስ እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህጻናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል። ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማሰስ እና ክህሎቶቻቸውን በማስታወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዱ ለንደቡ ይናገራሉ። ዶክተር ኤርሲዶ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ አገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ሕጻናትና አዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉም። የውጭ ሀገሮቹን ሚዲያ የህጻናት እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና እነዛን ልጆች ብቃት ታለንት ለማሳየት ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦች ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ ያውም በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው። ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንጻር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ አላማ ምንድን ነው? ነው ልጆቹን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጪ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለህ። ለምሳሌ የራሳቸውን የቤተሰቦቻቸውን አቋም ቤተሰብ ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉት ነገር በህፃኖች አፍ ተከቶ ማስወራት ልክ አይመስለኝ ሳስበው ማለት ነው። የተባበሩት መንግስታት የህፃናት መርጃ ድርጅት በምህጻሩ ዩኒሴፍ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች ሰዎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ ምልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ ያስቀምጣል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣቸው ይችላል ይላል። በኢትዮጵያ እነዚህም መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ላይ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ፣ እርሳቸው ከወዳጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸውን በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉ። ከአንተ ጋር ከተነጋገርን በኋላ አንድ አምስት አስር የሚሆኑ ወላጆች ጋር ለማውራት ሞክረን ምንድን ነው እንዴት ታዩታላችሁ የሚልና በሚያስገርም መልኩ ከአስሩ ሰዎች ውስጥ አንዱም ሰው እየሆነ ያለውን ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጄዋለሁ ወይም በሌላ መንገድ ላይ እፈልጋለሁ ሲሉ አላየው። ይሄ በቂ ነው ልልህ አይደለም፣ ግን ያው ሰፋ ያለ ጥናት መረጃ፣ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ እፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው ነው እነዚያን ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት ተግባቦቱን፣ መረጃ እየላኩ ያሉት ለማን? ለልጆች ነው፣ ያን ለሚያዩ ልጆች ነው፣ ለወላጆቻቸው ነው፣ ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያየው። ልጅማ ያን፣ ወላጅም ያን ምንም ያያል። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚያ አይነት ነገሮች ላይ አልታየኝም ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም አኖራል። የስነ ሰብ ጥናት መምሩ አቶ አንዱ አለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ። ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉ እና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከዕለት ተዕለት እያየን ያለ ነው። ነገር ግን ምንድን ነው ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ የልጆቹ ስነ ልቦና ላይ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ አድ ዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል። በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙሃን መገናኛዎችም ይነሳሉ። ከነዚህ መካከል ላለፉት አምስት ዓመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት ሀያ አራት የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ። እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየርንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው በተለይ የልጆች ነገር ላይ የእኛ ሚዲያ እንደ አጠቃላይ እንደ መምህር የማስተማርን እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። በዚህ ላይ ይበልጥ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ሀላፊነቱ በዛ ደረጃ የሚመሰረት ነው ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጥለው ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ የተናገሩትን እንዳለ የተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሃሳባቸውን እንዲያስተላልፉ፣ እንዲናገሩ የምናደርግበት አካሄድ ነው ያለው። አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶ ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉም። ልጆች የወላጆች ናቸው። አሁን እኔ የኔ ልጅ በቴሌቪዥን ከታየ እንዲታይ የሚፈልገው በትምህርት ችሎታው፣ በስፖርት ችሎታው በምናልባት በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው፣ እንጂ እኔ እንደ አንድ ሰው ያለኝን የእኔን የፖለቲካ አመለካከት መጥቶ በቲቪ እንዳወራልኝ አልፈልግም። እንደዛ እንዲጋለጥም ልጅ አልፈልግም። እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜይንስትሪም ሚዲያ በሚባለው የሚሆን በሶሻል ሚዲያ ይሁን ልጆች ጋር ተያይዞ የሚወጡ ይዘቶችም ወላጆች ሎ ማድረግ አለባቸው። በወላጆች ሚና የሚስማሙት አቶ ቢንያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉ። ሳይቃጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድም የማንክደው ነገር ምንድን ነው በዚህ በዘመናዊ ሳቤ ውስጥ እኛ ብዙ እንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለው ነገር ልጆችን እንዳስደናቂ ክስተት እየቆጠርን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታን ለመዝናኛ እየቆጠረ እየተቀባበል ናቸው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ሕግና ደንቡን ጠበቅ አድርጎ ማየት መሄድ የሚገባ ይመስለኛል። ሁለተኛው የመማማሪያ መድረኮች፣ የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል። የሚል ስጋት አለንና እና ከዚ አኳያ ማስተማር፣ መቀስቀስ እንደገነም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድን ነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንድ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ ባወጣው መመሪያ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻኢ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና አዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች አመልክተዋል። አሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። በመቅ አስከትለን የምናልፈው ወደ ሱዳን ነው። የሱዳን የእርስ በርስ ጦርነት የተቀሰቀሰው እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ሚያዝያ ወር አጋማሹ ላይ ነበር። የተጫረውም በጀነራል አብደልፋታህ አልቡርሃን ሊቀመንበርነት በሚመራው በሀገሪቱ የጦር ሰራዊትና በጀነራል ሞሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል የነበረው ውጥረት እየተካረረ ሄዶ ዋና ከተማዋ ካርቱም ጎዳናዎች ላይ መታኮስ ከጀመሩና ውጊያው ወደ ሌሎች የሀገሪቱ አካባቢዎች ከተዛመተ በኋላ ነው። ጦርነቱ ከመጀመሩ ከአንድ ዓመት ከመንፈቅ በፊት ቡርሃንና ዳጋሎ አብረው ሆነው ወታደራዊ መፈንቅለ መንግስት በማካሄድ ሀገሪቱ ትርምስ ውስጥ ገባች። የገለበጡት ለአያሌ ዓመታት ሱዳንን የገዙት አምባገነኑ ኦመር አልበሽር በህዝባዊ አመጽ ከስልጣን ከተወገዱ በኋላ ሪቱን ወደ ዲሞክራሲያዊ አስተዳደር ያሸጋግራል ተብሎ የተጠበቀውንና ዓለም አቀፍ እውቅና የተቸረውን ሲቪላዊ መንግስት ነበር። ያ መፈንቅለ መንግስትና ጦርነቱ የሱዳን ህዝብ ከበርካታ አስርተ ዓመታት ወታደራዊና እስላማዊ አገዛዝ በኋላ ዲሞክራሲያዊ አስተዳደር ልናገኝ ነው በሚል ሰንቆ የነበረውን ተስፋ አክስሞበታል። ካለፈው ጥቅምት ወር ወዲህ ታዲያ የዓለም አቀፉ ማህበረሰብ ትኩረት ከሱዳኑ ጦርነት ጋዛ ላይ በእስራኤልና በሐማስ መካከል እየተካሄደ ወዳለው ጦርነት ዞሯል። በመሆኑም የሱዳን የጦርነት ተፈናቃዮች ህይወታቸውን ለማትረፍ የግዳቸውን እየታገሉ ነው። ሁለተኛዋ ትልቋ የሱዳን ከተማ ኡምዱርማን ተፈናቃዮች ቀድሞ ትምህርት ቤት በነበረ ህንፃ ባሉ መጠለያዎች ውስጥ እየኖሩ ናቸው። ሲሃም ሳልህ መጠለያ ካምፕ ውስጥ ያሉትን ሕፃናት በቂ ምግብ ለመመገብ እየተቸገርን ነው፣ የምናገኘው ምስር፣ ሩዝና ገንፎ ብቻ ነው ብለዋል። ህጻናቱን በሚመለከት ችግር አለብን። ልጆቹ በቂ አልሚ ምግብ ያለው ምግብ ስለማያገኙ እንደሚገባቸው አላደጉም። ያለን ምስርና ገንፎ ነው። አንዳንድ ጊዜ ምስሩን ከኦክራ ጋር አድርገን እንሰራዋለን። አሁን ግን እግዚአብሔር ይመስገን ከአምስት ዓመት በታች ለሆኑ ልጆች የሚሆን የተዘጋጀ ምግብ የሚያቀርብ ድርጅት ተገኝቷል። ተገቢውን አልሚ ምግብ የያዘ ምግብም ይሆናል ብዬ አስባለሁ። የሀገሪቱ አርሶ አደሮችም ምግብ ለማምረት የሚያደርጉት ጥረት በገንዘብና የሞት ጥረት ምክንያት እየተስተጓጎለ መሆኑን ተናግረዋል። ጀዚራ ግዛት አልመናጊል ከተማ አጠገብ የሚኖሩት አርሶ አደር በማዳበሪያ ዋጋ ውድነት፣ በምርት ዋጋ ማሽቆልቆል ጨምሮ ገበሬው እየተቸገረ መሆኑን ለአሶሲየትድ ፕሬስ እንዲ ሲሉ ገልጸዋል። ተሞል ቢገጥ ቃሊ 5 ለግብርና ስራችን ማስኬጃ የሚያስፈልገን ወጪ በጣም ጨምሯል። የማዳበሪያ ዋጋ 35 የሱዳን ፓውንድ ወይም 32 ዶላር ገብቷል። የምናመርተው እህልም በአሁኑ ጊዜ ይህ ነው የሚባል ዋጋ አያወጣልንም። ጦርነቱ ጎድቶናል። ኢኮኖሚ ወድቋል። ችግሩ በስቷል። ገንዘብ የለም። የጸጥታ ሰራተኞች እየሰሩ አይደሉም። የግብርና መሀንዲሶች ውሃ እንዲደርስን አያደርጉም። በሁሉም ነገር ተጎድተናል። ግማሽ ሄክታር መሬት በመስኖ ለማል ጠጣት ሁለት ሶስት ቀን ይወስድብናል። በጦርነቱ የተነሳ ቤት ንብረታቸውን ጥለው የተሰደዱ በርካታ ቤተሰቦች ዋና ከተማዋ ካርቱም እና ሌሎችም አካባቢዎች የሲቪሎች መኖሪያዎችን ሳይለዩ የሚፈጸሙ የቦምብ ጥቃቶች፣ ግድያዎች፣ መፈናቀል፣ ረሃብ፣ አስገድዶ መድፈርን ጨምሮ የጭካኔ አድራጎት ሲፈጸም ማየታቸውን ለአሶሲየትድ ፕሬስ ተናግረዋል። ምዕራብ ዳርፉር ውስጥ እጅግ የሚዘገንን ጥቃት የደረሰ ሲሆን በአር ኤስ ኤፍ ታጣቂዎችና በ አስተባባሪዎቻቸው የአረብ ሚሊሻዎች አረብ ያልሆኑ አፍሪካውያን ማህበረሰቦች በሚኖሩባቸው አካባቢዎች ጎሳ ተኮርና ጾታዊ ጥቃቶች በስፋት ፈጽመዋል። ካሌል ሰርባል የሱዳን የቀይ ጨረቃ ፕሬዝደንት ናቸው። በአካባቢው ስላለው ችግር ሲያስረዱ እኛ እርዳታ ስናከፋፍል ካርቱምና ምዕራብ ዳርፉር ላይ አተኩረን በከፍተኛ ደረጃ የተጎዱ በመሆናቸው የእርዳታ ቁሳቁስ እንሰጣለን። መድኃኒቶች ሰዎች የሥነ ልቦና ድጋፍ መገልገያዎች፣ በአጠቃላይ የሕክምና እርዳታዎችን እንሰጣለን። ከአካባቢው ጥበቃ ድጋፍም አኳያ ከአስክሬን ቀብር ጋር የተያያዘ ድጋፍ እናደርጋለን። ከኦምዱርማን ተሰደው በተፈናቃይ ካምፕ የተጠለሉት አደም አልሳየር መጠለያ ካምፑ ለመድረስ ምን ያህል ችግር እንዳዩ ለአሶሲየትድ ፕሬስ ሲናገሩ ማ ማሪ ጦርነቱ በየሰፈሩ ተባብሶ ቀጠለ። ንጹሐን ነዋሪዎች ተገደሉ። የጸጥታ ጥበቃው ተንኮታኮተ፣ ተበጠበጠ። እኛ እግዚአብሔር ይመስገን መከራችንን አይተን ወጣን። ፈጥኖ ደራሽ ታጣቂዎች ይፈትሹናል፣ ያዋክቡናል፣ ይሰድቡናል። ብቻ እንደምንም መጠለያ ካምፑ ጋር ደረስን። መጀመሪያ ሁሉ ነገር ጥሩ ነበር። አሁን ግን በጣም ችግር አለ። የሚረዳን ድርጅትም የለም። በቂ ምግብ የለንም። የዓለም የጤና ድርጅት እንዳስታወቀው በአጣዳፊ የተመጣጠነ ምግብ እጥረት የተጎዱ አምስት ዓመት ያልሞላቸው 3.5 ሚሊዮን ህጻናት ያሉ ሲሆን ከመካከላቸው ከ710 ሺህ የሚበልጡቱ በከባድ ሁኔታ የተጎዱ መሆናቸውን አስታውቋል። የዓለም አቀፍ ወንጀል ፍርድ ቤት አይሲሲ እንደ አውሮፓውያን አቆጣጠር በሁለት ሺዎቹ ዓመታት የዘር ማጥፋት ጥቃት በተካሄደባት በምዕራብ ዳርፉር እንደገና በአዲስ መልክ ደርሷል የተባለውን የጦር ወንጀል እና በሰብአዊ ፍጡር ላይ የተፈጸመ ወንጀል እየመረመረ መሆኑን አስታ የመጨረሻው ዘገባችን ላይ ደርሰናል። በድህነትና እንክብካቤ መነፈግ ምክንያት ጎዳና ላይ ለመኖር የተገደዱ የማላዊ ሕጻናት አሰቃቂ የሕይወት ልምዳቸውን ይበልጡኑ ለሚያከብድ ብዝበዛና ፆታዊ ጥቃት እንዲሁም ደግሞ አስገድዶ መደፈር እየተዳረጉ ነው። ተከታዩ ዘገባ ይህንን ያስቃኘናል። ኢቼ 16 ዓመት ናት። ከተወለደችበት ቀን ጀምሮ ሕይወቷ ከጎዳና ጋር ተቆራኝቷል። ወላጆቿ ቤት አልባ በመሆናቸው ኑሯቸውን የሚገፉት በልመና ስለሆነ የምታውቀው የጎዳና ሕይወት ብቻ ነው። የሊሎንግዌ ጎዳና ሕይወት ከየካቲት 2023 ወዲህ ለፓትሪሺያ ዮሐን የበለጠ ከብዷል። በተኛችበት ዛሬም ድረስ ባለየችው ሰው ጥቃት ደርሰባት። ያ ጥቃት እድሜዋን ሙሉ ለሚከተላት ስነ ልቦናዊ ጠባሳ በተጨማሪ ሌላ ጫና አደረጋት የእሷን እንክብካቤ ለሚሻ ጨቅላ ተደፍሬያለሁ። የሁለት ወር ልጅ አለኝ። የደፈረኝ ሰው የት እንዳለ ማወቅ አልቻልኩም። በተደጋጋሚ ለፖሊስ አቤት ብያለሁ። ምንም አይነት ድጋፍ ግን አልተደረገልኝም። ኤኖክ በኖንጎይ የማላዊ የሥርዓተ ፆታ የማህበረሰብ ልማትና ማህበራዊ ደህንነት ሚኒስቴር ተጠባባቂ ኃላፊ ናቸው። ይህን መሰል ጉዳዮች በየቀኑ ይደርሱናል ማለት አይደለም። ይሁንና መሰል ጉዳዮች ወደ እኛ ቀርበው ያውቃሉ። በየወሩ ምን ያህል እንደሚደርሱ መናገር አልሻም፣ ማሳያዎች ግን አሉ። በሌሎንጎዌ ማህበራዊ ማገገሚያ ማዕከል ውስጥ ወስባዊ ጥቃት ሰለባ የሆኑ ህጻናት አሉ። የስራ ተጾታ የማህበረሰብ ልማትና ማህበራዊ ደህንነት ሚኒስቴር ይፋ አህዛዊ መረጃ እንደሚያመለክተው በማላዊ ወደ አራት ሺህ የሚጠጉ ህጻናት በጎዳና ላይ ይኖራሉ። ሌሎች የጎዳና ተዳዳሪ ህጻናት በወንጀል ቡድኖች እየተገደዱ ስርቆትን ጨምሮ የተለያዩ የወንጀል ተግባራትን እንዲፈጽሙ ይገደዳሉ ሲሉ ባለስልጣናት ተናግረዋል። ኤኖክ በኖንጎይ በድጋሚ አንደኛው ነገር ህጻናቱ ትናንሽ በመሆናቸው በቀላሉ ሱቅ ውስጥ መግባት ይችላሉ። ሌላው ነገር ተለቅ ያሉት ወንጀለኞች ወንጀል የፈጸሙ ልጆችን በተመለከተ የላሉ ህጎች እንዳሉ ያውቃሉ። ፖሊስ የጎዳና ተዳዳሪዎችን ወንጀል እንዲፈጽሙ የሚያስገድዱ ወንበዴዎች መኖራቸውን ማረጋገጥ ባይችልም ቤት በሌላቸው ሕፃናት የሚፈጸሙ የወንጀል ድርጊቶች መበራከታቸውን ለአሜሪካ ድምጽ ገልጸዋል። ፒተር ካላያ የማላዊ ፖሊስ አገልግሎት ቃል አቀባይ ናቸው። በአውሮፓያኑ 223 በአገልግሎታችን በኩል ምርመራ ከተደረገባቸው የተለያዩ ወንጀል ተግባራት መካከል የተወሰኑት ከጎዳና ልጆች ጋር ተያዥ ናቸው። በአመቱ ውስጥ ወንጀሎች የሚበረክቱበት ወቅትም አለም። ሞሰስ ማወላቡ አባቱን በሦስት ዓመቱ እናቱን በሰባት ዓመት ዕድሜው በሞት የተነጠቀ የኋላ ኋላ ደግሞ በዘመዶቹ የተገፋ የቀድሞ ጎዳና ተዳዳሪ ነው። በጎዳና ላይ ስንንገላታ የተለያዩ ፈተናዎች ገጥሞኛል። ከእነዚህ መካከል የተወሰኑት ፈተናዎች ከወንጀል ቡድኖች ጋር የተያዙ ናቸው። የወንጀል ቡድን መሪዎች ሰዎችን እንድንዘርፍ ይልኩናል። አሁን ላይ 29 ዓመት የሆነው መውላቡ ሁሉን ተግዳሮቶች በማሸነፍ የጎዳና ሕይወት ላይ እያለ የዩኒቨርሲቲ ትምህርትን መማር ችሏል። ትናንሽ ስራዎችን በመስራት እንዲሁም ከለጋሾች ገንዘብ ማሰባሰብ ችሏል። በአሁኑ ሰዓት በሀገሪቱ ውስጥ ቤት አልባ ለሆኑ ልጆች የማገገሚያ አገልግሎት የሚሰጥ ዋንስቴፕ ፋውንዴሽን የተሰኘ ድርጅት ያስተዳድራል። የመንግስት ተቋማት መልሰው ለማቋቋም የሚረዱ መርሃ ግብሮችን ለማስታወቅ በሚታገሉበት በአሁኑ ሰዓት አንዳንዶቹ ልጆች በስርቆትና በሌሎች የወንጀል ተግባራት ውስጥ መሳተፋቸው የህልና ጉዳይ ሊሆን ይችላል። ኤኖክ በነንጉወይ በድጋሚ ህፃኑ ዳግም ለችግር እንዳይዳረግ በሚከላከል መልኩ መርሃ ግብሮችን ቤተሰቦች እንዲያጎለብቱ አላዋቀርናቸውም። ሁሉንም የጎዳና ተዳዳሪዎች ማዳን ከባድ ስራ ቢሆንም የሀገሪቱ ዋና ከተማ በሆነችው ሊሎንግዌ ከተማ ጉባኤ ላይ ባለስልጣናት ቀውሱን ለመፍታት እቅድ እንዳላቸው ተናግረዋል። ጆርሌክስ ካምቶኮማ የሊሎንግዌ ከተማ የጤናና ማህበረሰብ አገልግሎት ኃላፊ ናቸው። አጥፊ ታዳጊዎች የሚላኩበት ማዕከል የማቋቋም ዓላማ አለን። ሁሉንም የጎዳና ልጆች ካነሳም በኋላ የሥነ ልቦናና ማኅበራዊ አገልግሎት እንዲያገኙ ወደዚያ እንወስዳቸዋለን። የማውላቡ ዋንስቴፕ ፋውንዴሽን ድርጅት እንደሚለው የማላዊ የትምህርት ስርዓት ሕፃናትን ለውድቀት እየዳረጋቸው ነው። ድርጅቱ ከመዘገባቸው 1129 የጎዳና ተዳዳሪ ሕፃናት መካከል 439 ሕፃናት ብቻ ትምህርታቸውን መቀጠል እንደቻሉ ተናግረዋል። ስለሆነም የሕፃናቱ የትምህርት ፍላጎት እስካልተፈታ ድረስ የጎዳና ተዳዳሪዎች ሌሎችም ሆነ የወንጀል ድርጊቶች መበራከታቸው የማይቀር ስለመሆኑ ባለስልጣናትን አስጠንቅቀዋል። ነገር ግን መንግስት ለሁሉም ሕፃናት የትምህርት ድጋፍ ለመስጠት በሚያደርገው ክትትል ውስጥ እያንዳንዱን ሕፃናት እየተንከባከብኩ ነው ብሏል። የማላዊ የስራ ተጾታ የማህበረሰብ ልማትና ማህበራዊ ደህንነት ሚኒስቴር ተጠባባቂ ኃላፊ ኤኖክ ብንንጉዌ የመንግስትን የትምህርት ድጋፍ ብትመለከቱ ሁሉንም ህጻናት ያካትታል። የጎዳና ዳሪዎችን አያገልም። ነገር ግን የጎዳና ልጆችን ብቻ የነጠለ መራ ግብር አስተሳሰብ ከያዝ ለጎዳና ልጆች ድጋፍ ይሰጠን እንዳልሆነ ልናስብ እንችላለን። ስለነበረን ቆይታ እያመሰገንን እዚህ ላይ እንሰናበታለን። በነገው ምሽት እንገናኝ። ደናደሩ